Agarinya report. ከየመን ወደ ጅቡቲ ስትጓዝ የነበረች ጀልባ በደረሰባት የመገልበጥ አደጋ 16 ኢትዮጵያውያን ሕይወታቸው አለፈ። ሰኞ አመሻሽ ከየመን የባህር ዳርቻ ልዩ ስሙ አራ ከተባለ ስፍራ 77 ኢትዮጵያውያንን አሳፍራ ወደ ጅቡቲ ስትጓዝ የነበረች ጀልባ ወዶሮያ በሚባል አካባቢ በደረሰባት የመገልበጥ አደጋ የ16 ኢትዮጵያውያን ሕይወት ማለፉ ተነግሯል። በጀልባ መገልበጥ አደጋው የ16 ኢትዮጵያውያን ሕይወት ሲጠፋ አብሮ የተሳፈሩ 28 ዜጎችም እስካሁን ማግኘት አለመቻሉ ተነግሯል። በደረሰው አደጋ ህይወታቸውን ካጡ ሰዎች መካከል አምስቱ ህፃናት መሆናቸው የተገለጸ ሲሆን አንድ ሴትን ጨምሮ 33 ፍልሰተኞች በህይወት ተርፈው ድጋፍ እየተደረገላቸው መሆኑን በጅቡቲ የኢትዮጵያ ኤምባሲ መረጃ አመልክቷል። ኤምባሲው ከጅቡቲ ወደ መካከለኛው ምስራቅ አገራት የሚደረገው ህገወጥ ጉዞ እጅግ አደገኛ ከመሆኑም በላይ በየጊዜው የዜጎችን ህይወት እያሳጣ እንደሚገኝ አስገንዝቧል። የፍትህ አካላት ህገወጥ የሰው አዘዋዋሪዎች ላይ ተገቢውን እርምጃ እንዲወስዱም ጥሬውን አስተላልፏል። ከሁለት ሳምንት በፊት በተመሳሳይ ሁኔታ ከጅቡቲ የባህር ዳርቻ ፍልሰተኞችን አሳፍራ ወደ የመን በመጓዝ ላይ የነበረ ጀልባ በመስጠሟ የ38 ኢትዮጵያውያን ሕይወት ማለፏ አይዘነጋም። በኢትዮጵያ የሁለተኛና ሶስተኛ ክፍል ተማሪዎች ከግማሽ በላዩ ማንበብ እንደማይችሉ የኢትዮጵያ ሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ገለጸም። አገልግሎቱ ንባብን መሰረት አድርጎ ባካሄደው ጥናት በኢትዮጵያ የሚገኙ የሁለተኛና ሦስተኛ ክፍል ተማሪዎች 56 በመቶ ያህሉ ምንም አይነት ቃል ማንበብ እንደማይችሉ አመልክቷል። በዚህ ጥናት ከ401 የመንግስት ትምህርት ቤቶች የተመረጡና ከ9 ክልሎች የተውጣጡ ከ16 ሺህ በላይ ተማሪዎች በዘፈቀ ቀደ ወይም ራንደም ሳምፕሊንግ ተመልምለው ተሳትፏል፣ ያለው አገልግሎቱ በአፍ መፍቻ ቋንቋቸው የተጻፉ ሃምሳ ቃላት ቀርበውላቸው ቃላቱን ያነቡ እንደሆነ ተጠይቀዋል። በአማርኛ፣ በአፋን ኦሮሞ፣ በአፋርኛ፣ በሶማልኛ፣ በሃዲይኛ፣ በወላይትኛ፣ በሲዳምኛ ና በቤንሻንጉል ውስጥ በሚነገረው በርትኛ ቋንቋ የሚማሩ ተማሪዎች በዚህ ጥናት መሳተፋቸው ተገልጿል። ከጥናቱ የሚጠበቀውም ፊደልን የመለየት ቃላት ወይም አጭር አንቀጽ የማንበብና የማድመጥ እንደዚሁም የመረዳት ችሎታቸውን መመዘን ነው ያለው አጥኚው አካል። በጥናቱ ከተሳተፉት ከነዚህ የሁለተኛና የሶስተኛ ክፍል ተማሪዎች መካከል 56 በመቶ ያህሉ አንድም ቃል ማንበብ አይችሉም ብሏል። በጥናቱ ከተሳተፉት የሁለተኛ ክፍል ተማሪዎች መካከል ቢያንስ አንድ ቃል ማንበብ የሚችሉት 37 በመቶ የሚሆኑት ብቻ ናቸው። የተቀሩት 63 በመቶዎቹ አንድም ቃል ማንበብ የማይችሉ ሆነዋል ብሏል። የሶስተኛ ክፍል ተማሪዎች ደግሞ 55 በመቶ የ ሆኑት ከየትኛውም ፊደል ጋር እንደማይተዋወቁ ጥናቱ ጠቁሟል። ጥናቱ በሀገር አቀፍ ደረጃ የቅድመ መደበኛ ትምህርት ቤቶች እንዲስፋፉ በተለምዶ ታዳጊ በሚባሉ ክልሎች ላይ ትኩረት እንዲደረግም ምክረ ሃሳብ አስቀምጧል። በዓለም አቀፍ ደረጃ አንድ የሁለተኛ ክፍል ተማሪ በደቂቃ ቢያንስ ስልሳ የሶስተኛ ክፍል ተማሪ ደግሞ ዘጠና ቃላትን እንዲያነብ ይጠበቃል። መቀመጫቸውን አዲስ አበባ ያደረጉ የሰባት ሀገራት ኤምባሲዎች በሰሜኑ ኢትዮጵያ የተፈጠረው ውጥረት አሳስቦናል ሲሉ ገለጹም። የካናዳ ፈረንሳይ፣ የጀርመን፣ ጣሊያን፣ ጃፓን፣ ዩናይትድ ኪንግደምና አሜሪካ በሰሜን ኢትዮጵያ በትግራይና አማራ ክልል አወሳኝ አካባቢዎች የተፈጠረው ውጥረት አስግቶናል ሲሉ ገልጸዋል። ሁሉም አካላት ትጥቅ ማስፈታት፣ ተዋጊዎችን የመበተንና መልሶ የማቋቋም እንዲሁም ተፈናቃዮችን በሰላማዊ መንገድ ወደ ቀያቸው የመመለስ ጥረት ጥረት እንዲያፋጥም ጠይቀዋል። ሁኔታዎች እንዲረጋጉና ንጹሐን ደህንነታቸው እንዲጠበቅም ጠይቀዋል። በኢትዮጵያ የሚታየው ውስብስብ የፖለቲካና የጸጥታ ቀውስ መፍትሄ ሊያገኝ የሚችለውና ዘላቂ ሰላም የሚሰፍነው ሁሉን አቀፍ ንግግር በባለድርሻ አካላት መካከል ሲደረግ ብቻ ነው ሲሉም አሳስበዋል። ከሀገር ባህል ውጭ ነው የተባለውን የሴት መስተንግዶ ሰራተኞችን አለባበስ ለማስተካከል የሚያስችል የአለባበስ ኮድ መመሪያ በቅርቡ ጸድቆ ተግባራዊ ሊደረግ ነው። የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ እንደገለጸው በአንዳንድ ሆቴሎች የሴት መስተንግዶ ሰራተኞች አለባበስ ከሀገሪቱ ባህል የወጣ ነው። ይህን ለማስተካከል የሚረዳ የመስተንግዶ ባለሙያዎች የአለባበስ ኮድ ወይም መመሪያ ዝግጅቱ ተጠናቆ በቅርቡ ተግባራዊ እንደሚደረግም ይጠበቃል ብሏል። ለቱሪስቶች መስተንግ ተገልግሎ፣ ሲሰጥ የሀገራችንን ባህልና እሴት በጠበቀ መልኩ መሆን አለበት ያለው ቢሮ በአንዳንድ ሆቴሎች አማካኝነት ስነ ስርዓቱን ያልጠበቀ አለባበስ እንዲለብሱ ሴቶች ይገደዳሉ። ድርጊቱ ደግሞ የሴት ልጅ መብትና ክብርን ያልጠበቀና አሳፋሪ ነው ብሏል። የአለባበስ ሕጉ በቱሪዝም ዘርፉ በሆቴሎች መካከል መልካም መስተንግዶ እንዲሰጥ ለማስቻል ይረዳል ብሏል። ሕጉ በይፋ ሲጀመር የአለባበስ ስርዓቱን በማይከተሉት ላይ ከፍተኛ ቅጣት የሚጥል መሆኑን ቢሮው አስታውቋል። ترجمة <applause> የኢትዮጵያዊቷ አትሌት ዘርፌ ወንድማገኝ የተከለከለ አበረታች መድኃኒት መጠቀሟ በመረጋገጡ ለአምስት ዓመታት ከአትሌቲክስ ውድድር ታገደች። የ21 ዓመቷ የመካከለኛ ርቀት አትሌቷ ሁለት የተከለከሉ ንጥረ ነገሮችን መውሰዷን አትሌቲክስ ኢንቴግሪቲ ዩኒት አስታውቋል። አትሌቷ ቴስቴስትሮን እና ኦፒኦ የተሰኙ አበረታች ንጥረ ነገሮችን መውሰዷን ነው ተቋሙ ይፋ ያደረገው ንጥረ ነገሮቹ የጸረ አበረታች መድኃኒት ተቋም በ2023 የተከለከሉ በሚል ወጣቸው ዝርዝሮች ውስጥ እንደተካተቱም ተመላክቷል። አትሌቷ ከባለፈው ዓመት ኅዳር ወር ጀምሮ እገዳ ተጥሎባት ምርመራ ላይ የቆየች ሲሆን በዚህ ሳምንትም በይፋ መቀጣቷን የዓለም አትሌቲክስ አካል የሆነው አትሌቲክስ ኢንቴግሪቲ ዩኒት ጠቁሟል። አትሌት ዘርፌ ወንድማገኝ ውሳኔውን በመቃወም ይግባኝ የመጠየቅ መብት እንዳላትም ተገልጿል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።